ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19፣ በ22ና በ25 ሜትር ባንድ እንዲሁም በናይል ሰዓት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ማክሰኞ ህዳር 13 2009 ዓ ም ዝግጅታችን ተጀመረ። ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ አስተናጋጆቻችሁ ሰሎሞን አባትና ጤና ይስጥልኝ እኔም አዲሱ አበበ ነን። በምዕራብ ሀረርጌ ዞን የመሰላ ወረዳ የመጀመሪያ ደረጃ ፍርድ ቤት የዕድሜ ጉዳይ አወዛገበ ወጋ የልጁ ዕድሜ 15 ዓመት ስለመሆኑ ገለምሶና በዴሳ የሚገኙ ሆስፒታሎች ማረጋገጫ ሰጥተዋል። የልጁ ዕድሜ 15 ዓመት አይደለም፣ 21 ዓመቱ መሆኑ ተረጋግጧል። ይህ ማለት ደግሞ ዕድሜው ለፍርድ ደርሷል ማለት ነው። የመሰላ ከተማ ነዋሪና አቶ ዋሪዮ ደቃቦና የመሰላ ወረዳ አስተዳዳሪ አቶ መሐመድ አብዱራህማን ናቸው። ዘገባ ይኖረናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ምዕራብ አፍሪቃ ውስጥ በተከሰተው የኢቦላ ወረርሽኝ ብዙ ሺህ ሕዝብ ሕይወቱን ያጣ መሆኑ ይታወቃል። ምንም እንኳ የህመሙ አስጊነት እየቀነሰና እየቀነሰ የመጣ ቢመስልም አደጋው ግን ፈጽሞ ያልጠፋ መሆኑን የጤና ጥበቃ ሙያተኞች ያስጠነቅቃሉ። በህመሙ ክፉኛ የተጎዱት አገሮች ላይቤሪያ፣ ሴራሊዮንና ጊኒ ከኢቦላ ነፃ መሆናቸውን ቢገልጡም በአንዳንድ ስፍራዎች ብቅ ብቅ የማለት ምልክቶች ይታያሉ። በሽታው ከዚህ ቀደምም ህመሙ በነበረባቸው ሰዎች ሰውነት ውስጥ ተደብቆ ሊቆይ እንደሚችልና ወደ ሌሎች ሰዎች ሊዛመት ብሎም ዳግም ሊከሰት እንደሚችል ባለሙያዎች ያስጠነቅቃሉ። በዚህ ሁኔታ ህመሙ በቁጥጥር ስር ዋለ ከተባለ በኋላ እንኳ ሰባት ሰዎች ሶስቱ ላይቤሪያ ውስጥ ሶስቱ ሴራሊዮን፣ አንድ ደግሞ ጊኒ ውስጥ ተይዘው ተገኝተዋል ሲሉ በህመሞች መቆጣጠሪያና ማስወገጃ ማዕከል የኢቦላ ቢሮ ኃላፊ ዶክተር ባርብ ማርስቶን አስታውቀዋል። በቀድሞ የግብፅ ፕሬዚደንት በመሐመድ ሞርሲ ላይ ተወስኖባቸው የነበረውን የዕድሜ ይፍታ ፍርድ የሀገሪቱ ጠቅላይ ፍርድ ቤት ሰበርሰሚ ችሎት ዛሬ ቀልብሶታል። ሰበር ሰሚው ችሎት ባለፈው ሳምንት የቀድሞ መሪ በሌላ ክስ ተሰጥቷ ተላልፎባቸው የነበረውን የሞት ፍርድ ሰርዞ ክሱ ገና እንደገና እንዲታይ ወስኗል። ኤድዋርድ የሬንያን ከካይሮ ተከታዩን ዘገባ አስተላልፏል። ቆንጅታየ ይዘዋለች። እሰይድ ማህሙድ ዕዘት ኢብራሂም ዒሳ የግብፁ ከፍተኛ ሰበር ሰሚ ፍርድ ቤት ዛሬ የቀለበሰው ከሁለቱ የዕድሜ ይፍታ ፍርዶች አንዱን ሲሆን ከፍልስጤማውያኑ ሀማስ ቡድን ጋር በተያያዘ የስለላ ወንጀል ክስ የተበየነባቸው ነው። ሞርሲ ባለፈው ሳምንትም አንድ የሞት ፍርድ ተሰርዞላቸዋል። ሌሎችም ከእሳቸው ጋር የተፈረደባቸው ተከሳሾች የተለያዩ ፍርዶች ተነስተውላቸዋል። የቀድሞ ፕሬዝደንትና ባልደረቦቻቸው ሁለቱ ክሶቻቸው እንደገና እንዲታዩ ነው ፍርድ ቤቱ የወሰነው። ሞሐመድ ሞርሲ ከአራት አመታት በፊት ቤተመንግስቱ ደጃፍ የተቃውሞ ሰልፍ ያደረጉ ሰዎችን በህገ ወጥ መንገድ አሳስረዋል፣ አሰቃይተዋል ተብሎ የተበየነባቸውን የሀያ አመት እስራት ፍርድ ግን መፈጸም ይኖርባቸዋል። ሞሐመድ ሞርሲ አስተዳደራቸውን በመቃወም ይካሄዱ የነበሩት ብዛት ያላቸውን የተቃውሞ እንቅስቃሴዎች ተከትሎ ውሳኔ ህዝብ እንዲያካሂዱ የተሰጣቸውን የጊዜ ገደብ አልቀበል በማለታቸው እንደ አውሮፓውያን አቆጣጠር ሰኔ ሰላሳ 2013 ዓ ም የሀገሪቱ የጦር ሰራዊት ከስልጣን አውርዶ በቁጥጥር ስር እንዳዋላቸው ይታወሳል። በቀድሞው ፕሬዝደንት ላይ ከተመሰረቱት ክሶች ከባዱ የመንግስትን ሚስጥር የእሳቸውና የሙስሊም ወንድማማችነት ፓርቲያቸው የቅርብ አጋር ለሆነችው ለካታር አሳልፈው ሰጥተዋል የሚለው ነው። አብደል ሞኒም አብደል ማክሱድ አሁን በህግ የታገደው የወንድማማችነት ቡድን ጠበቃ ሲሆኑ ሰበር ሰሚው ችሎት የሰጠው ውሳኔ ተገቢ ነው፣ መጀመሪያም ፍርዱ ህገወጥ ነበርና ብለዋል። ፕሬዝደንት አብደል ፋታህ ኤልሲሲ በሀገሪቱ ፍርድ ቤት ለተፈረደባቸው ተከሳሾች ምሕረት የመስጠት መብት አላቸው። አንዳንድ ተንታኞች ደግሞ ሙስሊም ወንድማማችነት ከወቅታዊ ዓለም አቀፍ ክስተቶች አኳያ ሲመለከተው እንደማያዋጣው እየተሰማው ነውና ከመንግስት ጋር መፋጠጡን በረድ እያደረገ ሳይሆን አይቀርም ይላሉ። የዩናይትድ ስቴትስ አዲስ ተመራጩ ፕሬዝደንት ዶናልድ ትራምፕ በጽንፈኛ እስላማዊ ሽብርተኝነት ላይ የተፋፋመ ዘመቻ እንደሚያካሂዱ ሲዝቱ ቆይተዋል። በርካታ አማካሪዎቻቸውም ሙስሊም ወንድማማችነትን ቀንደኛው ሽብርተኛ ቡድን አድርገው ይመለከታሉ። የዩናይትድ ስቴትስ ተመራጭ ፕሬዝዳንት ዶናልድ ትራምፕ በመጀመሪያው የስራ ቀናቸው አሜሪካን ማስቀደም በሚለው መርሃ ግብራቸው መሰረት ዩናይትድ ስቴትስ ከመላ ፓሲፊክ ሸሪክ አገሮች አባልነት መውጣቷን ማሳወቅ እንደሚሆን ገለጡ። ትራምፕ ትናንት ሰኞ በዩቱብ ባስተላለፉት መልእክት በእንግሊዝኛው ምህጻረ ቃል ቲፒፒ የሚባለው የመላ ፓሲፊክ ሸሪክ አገሮች ለዩናይትድ ስቴትስ ትልቅ ውድቀት ነው ብለዋል። በዚያ ምትክ አሉ፣ ትራምፕ ትክክለኛ የጋራ ንግድና የሥራ ዕድል ወደ አሜሪካ ሊያመጣ የሚችል ስምምነት ማድረግ እንችላለን። ጄፍ ካስተር ያጠናቀረው ዘገባ አለ በኋላ በመጽሔቱ ይቀርባል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት በተለይ በሰሞኑ የአውድ ዓመት ጊዜ ወደ አውሮፓ ለሚሄዱ መንገደኞች የጉዞ ማስጠንቀቂያ አወጣ። የውጭ ጉዳይ መስሪያ ቤቱ ባለሥልጣናት ትናንት ሰኞ ባወጡት ማስጠንቀቂያ የዩናይትድ ስቴትስ ዜጎች በተለይም በዚህ በበዓላት ሰሞን ያላቸውን የጉዞ እቅድ በጥንቃቄ እንዲያወጡ አሳስበዋል። ባለስልጣናቱ በተጨማሪም አክራሪ ነውጠኞች ያለምንም ማስጠንቀቂያ ጥቃት ሊያደርሱ እንደሚችሉም ለአውሮፓ የጉዞ እቅድ ያላቸው የዩናይትድ ስቴትስ ዜጎች ልብ ሊሉ ይገባል ብለዋል። ከዚህ ቀደም ፈረንሳይ፣ ጀርመን፣ ቤልጅግ፣ ቱርክ የደረሱትን የአሸባሪዎች ጥቃት ያስታወሱት ባለስልጣናት ወደፊትም በአውሮፓ ጥቃት ሊያጋጥም እንደሚችል አስጠንቅቀዋል። ሞሱልን ከእስላማዊ መንግስት ነኝ ባዩ አማጺ ቡድን ለማስለቀቅ በሚካሄደው ወታደራዊ ኦፕሬሽን የሚፈናቀሉት ኢራቃውያን ቁጥር ማሻቀቡን የተባበሩት መንግስታት ድርጅት አስታወቀ። እስላማዊ መንግስት የኢራቅን ትልቋን ሁለተኛ ከተማ ሞሱልን ከተቆጣጠረ ሁለት ዓመት በላይ የሆነው ቢሆንም ከተማይቱን መልሶ ለመቆጣጠር የሚካሄደው ውጊያ ከተጀመረ ደግሞ ከአንድ ወር በላይ አልፎታል። የተባበሩት መንግስታት ድርጅት የሰብአዊ መብት ቢሮ አሁን በቅርቡ ይፋ ባደረገው ሪፖርቱ እንዳስታወቀው ባለፈው ሳምንት የተመለሱትን 14ሺህ ጨምሮ በጠቅላላው 68550 ያህል ተፈናቅለዋል። የኢራቅ ቀይ መስቀል በበኩሉ የተፈናቃዮችን ቁጥር ወደ 85 ሺህ ከፍ ያደርገዋል። ሁለቱም ድርጅቶች ግን፣ ቀይ መስቀልም ሆነ የተባበሩት መንግስታት የሰብአዊ መብት ቢሮ በችግር ላይ ለሚገኙት በሙሉ ምግብና የጤና እርዳታ ለማቅረብ ነው ጥረት እያደረጉ ያሉት። የአፍጋኒስታን መንግስት ህዳጣን የሆኑትን የሺአ ሙስሊም አማንያን ደህንነት በመጠበቅ ረገድ የበለጠ መስራት ይኖርበታል ሲል ሂውማን ራይትስ ዋች አሳሰበ። የሰብአዊ መብቶች ተሟጋቹ ቡድን ሁማን ራይትስ ዋች ይህንን ያሳሰበው አንድ አጥፍቶ ጠፊ ትናንት ሰኞ ካቡል ውስጥ በሚገኝ አንድ መስጂድ ላይ ጥቃት ፈጽሞ በአምልኮ ላይ የነበሩ ብዙ ሰዎች በመገደላቸው ነው። ራሱን እስላማዊ መንግስት ብሎ የሚጠራው አማጺ ቡድን አባል የሆነው አጥፍቶ ጠፊ ያደረሰው ይህ ጥቃት ካለፈው ሐምሌ ጀምሮ በተከታታይ ከተካሄዱና ከአምስት መቶ በላይ ሺአ ሙስሊሞች ከተገደሉበት ጥቃት የቅርብ ጊዜው መሆኑ ነው። በመጨረሻም በህንድና በፓኪስታን ድንበር ካሽሚር ላይ ዛሬ ማክሰኞ በተካሄደ ከባድ ውጊያ ሶስት የህንድ ወታደሮች መሞታቸውን የጦር ኃይል ባለሥልጣናት አስታወቁ። ጥቃቱን የጦር ኃይል ባለሥልጣናቱ የፈሪዎች እርምጃ ብለውታል። በስም መጠቀስ ያልፈለጉ በርካታ ወታደራዊ ምንጮች እንደገለጡት አጥቂዎቹ ከፓኪስታን በኩል ድንበር አሳብረው በመግባት ነው ግድያውን የፈጸሙት። ከዚህኛው ጥቃት በኋላ ማቼል ውስጥ በሚገኙ በርካታ ክልሎችም ከባድ ውጊያዎች መካሄዳቸው ታውቋል። ስለ ጥቃቱ አራት ወታደሮቼ ተገድለውብኛል ካለችው ከፓኪስታን በኩል የተሰጠ አስተያየት የለም። እንደ አውሮፓ አቆጣጠር በ2013 ከተደረሰው የተኩስ አቁም ስምምነት ውጪ ወይም ያንን በመተላለፍ የመጀመሪያውን ጥይት በመተኮስ ረገድ ኢስላማባድና ኒውደልሂ እርስ በርሳቸው እየተወነጃጀሉ መሆናቸው ይሰማል። አድማጮች ለሰዓቱ ያለን ዜና በዚሁ አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 በ15690 በ15700 እና በ15785 ኪሎ ሄርትዝ በ22 ሜትር ባንድ በ13615 በ13775 እና በ13860 ኪሎ ኸርትዝ በ25 ሜትር ባንድ በ11720 በ11835 በ1240 በ12010 እና በ12140 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ኅዳር 13 2009 ዓ ም ምሽት ፕሮግራም ነው። አድማጮች፣ ስለ ብርድ በሽታ ጥቂት እንነጋገር ካለ ይሄ የብርድ በሽታ በተለምዶ ሰው የሚለው አንድ በሽታ እችጋ ወጋኝ የሚባለው በእኛ ትምህርት ላይ እንደዛ ተብሎ አይደለም የሚጠቀሰው። የውስጥ ደዌዎች ሕክምና ልዩ ባለሙያ ዶክተር አሸናፊ ዋቅቶላ ናቸው የሰማችኋቸው። በሐኪሙን ይጠይቁ ዝግጅት ይመለሳሉ፣ በሁለተኛው አጋማሽ ማለት ነው። አሁን ግን የዕለቱ አበይት የኢትዮጵያና የዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሄት ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ የመሰላ ወረዳ የመጀመሪያ ደረጃ ፍርድ ቤት በኦሮሚያ ክልል በቆየው ከቆየው ተቃውሞ ጋር በተያያዘ ተጠርጥረው በታሰሩ 13 ተከሳሾች ላይ አመፅ በማነሳሳትና ንብረት በማውደም ጥፋተኛ ናቸው ሲል የ11 ዓመት እስራትና የገንዘብ ቅጣት ፈርዷል። የፍርድ ሂደቱን የተከታተሉ ቤተሰቦች ፍርደኞቹ ተማሪና ገበሬዎች ሲሆኑ የታሰሩትና የተፈረደባቸው በመቃወማቸው ብቻ ነው ይላሉ። ከፍርደኞቹ መካከል የ15 ዓመት ልጅ የሆነ የስድስተኛ ክፍል ተማሪ እንደሚገኝበት ነዋሪዎቹ ይገልጻሉ። የወረዳው አስተዳዳሪ ተከሳሹም 21 ዓመቱ ነው፣ ፍርዱም ትክክለኛ ነው ብለዋል። የአፋን ኦሮሞ ክፍላችን ዝግጅት ክፍላችን ባልደረባ ጃለኔ ገመዳ ያጠናቀረችውን ዘገባ ጽዮን ግርማ ታቀርበዋለች። በምዕራብ ሀረርጌ ዞን የመሰላ ወረዳ የመጀመሪያ ደረጃ ፍርድ ቤት ኦሮሚያ ክልል ውስጥ ሲካሄድ ከቆየው ተቃውሞ ጋር በተያያዘ ተጠርጥረው በታሰሩ 13 ተከሳሾች ላይ ዐመፅ በማነሳሳትና ንብረት በማውደም ጥፋተኛ ናቸው ሲል የ11 ዓመት እስራትና የገንዘብ ቅጣት ፈርዷል። የፍርድ ሂደቱን የተከታተሉ ቤተሰቦች ፍርደኞቹ ተማሪዎችና ገበሬዎች ሲሆኑ የታሰሩትና የተፈረደባቸውም የተቃውሞ ሰልፍ ላይ በመሳተፋቸው ብቻ ነው ይላሉ። ከፍርደኞቹ መካከል የስድስተኛ ክፍል ተማሪ የሆነ የአሥራ አምስት ዓመት ልጅ እንደሚገኝበት ነዋሪዎቹ ገልጸዋል። የወረዳው አስተዳዳሪ ግን ወጣቱም ሃያ አንድ ዓመቱ ነው፣ ፍርዱም ትክክለኛ ነው ብለዋል። የአፋን ኦሮሞ ዝግጅት ክፍላችን ባልደረባ ጃልኔ ገመዳ ያጠናቀረችውን ዘገባ ሲዮን ግርማ ታቀርበዋለች። በመሰላ ከተማ ነዋሪ የሆኑና የፍርድ ሂደቱን እንደተከታተሉ የገለጹት አቶ ዋሪዮ ደቃቦ ለአሜሪካ ድምጽ ሲናገሩ በኦሮሚያ ክልል የተለያዩ ከተሞች የተቀሰቀሰን ተቃውሞ ተከትሎ ከአስቸኳይ ጊዜ አዋጁ በፊት በመሰላ ከተማም ተቃውሞ ተካሂዶ ነበር ይላሉ። ይህንን ተቃውሞ ተከትሎም በርካታ ነዋሪዎች፣ ተማሪዎችና ገበሬዎች ታስረው እንደነበርና ከነዚህም ውስጥ አስራ ሶስቱ ለአራት ወራት ያህል ፍርድ ቤት ሲመላለሱ እንደነበር ይናገራሉ። የቀረበባቸው ክስም አመጽ ማነሳሳትና ንብረት ማውደም የሚል ነበር ይላሉ አቶ ዋርዮ። አቃቤ ሕግ በተከሳሾቹ ላይ ያቀረበውን ክስ ሲመረምር የነበረው የመሰላ ወረዳ የመጀመሪያ ደረጃ ፍርድ ቤት ተከሳሾቹ የቀረበባቸውን የክስ ድርጊት ፈጽመዋል፣ ጥፋተኛ ናቸው በማለቱ በትናንትናው ዕለት እያንዳንዳቸው አስራ አንድ አመት እንዲታሰሩና በነፍስ ወከፍ ሁለት ሺ ብር እንዲከፍሉ ፈርዷል ብለዋል። አቶ ዋርዮ ከተከሳሾቹ ውስጥ ለአካለ መጠን ያልደረሰም የስድስተኛ ክፍል ተማሪ አለበት ይላሉ። የልጁ እድሜ አስራ አምስት ዓመት ስለመሆኑ ገለምሶና በዴሳ የሚገኙ ሆስፒታሎች ማረጋገጫ ሰጥተዋል። ፍርድ ቤቱ ግን ይህን ማረጋገጫ ወደ ጎን ገፍቶ የአስራ አንድ ዓመት እስራት ፈርዶበታል። አቶ ዋርዮ ተከሳሾቹ የተሳተፉበት ሰልፍም ሰላማዊ ተቃውሞ ነበር ይላሉ በሰላማዊ ተቃውሞ ላይ የተሳተፉን ሰዎች አስራ አንድ ዓመት እንዲታሰሩ መፍረድም ተገቢ አይደለም ሲሉ የፍርድ ቤቱን ውሳኔ ይተቻሉ። የፍርድ ሂደቱን በተመለከተም ለአስራ ሶስቱ ተከሳሾች አቃቤ ሕግ የቆጠራቸው ምስክሮች ሶስት የአካባቢው ፖሊሶች፣ በሳቸው አባባል የመንግስት ሚሊሻዎች ናቸው ብለዋል። ሌላ ክሱን ለማረጋገጥ የቀረበ ምንም ማስረጃ እንዳልነበረ ገልጸው ይህም የፍርድ ሂደቱ እንደተዛባ ማረጋገጫ ነው ብለዋል። የመሰላ ወረዳ አስተዳዳሪ አቶ መሀመድ አብዱራህማን ስለ ሁኔታው ተጠይቀው ተከሳሾቹ ከተማ የረበሹና እሳት በማቀጣጠል ንብረት ያወደሙ በመሆናቸው ፍርድ ቤቱ የሰጠው ፍርድ ተገቢ ነው ብለዋል። ነምኒ የልጁ እድሜ አስራ አምስት አመት አይደለም፣ ሀያ አንድ አመቱ መሆኑ ተረጋግጧል። ይህ ማለት ደግሞ እድሜው ለፍርድ ደርሷል ማለት ነው። የፍርድ ሂደቱም ህገ መንግስቱን ተከትሎ የተከናወነ ትክክለኛ ነበር ያሉት አቶ መሀመድ በእያንዳንዳቸው ላይ በቂ ምስክር ተቆጥሮ ሲዘርፎ የተመለከቷቸው ገበሬዎችም ጭምር መስክረውባቸው ነው ፍርዱ የተሰጠው። ስለዚህ ፍርዱ ትክክለኛ ነበር ብለዋል። የመሰላ ከተማ ነዋሪው አቶ አርዮ ግን በዚህ አይስማሙም። ፍርድ ቤቱ ፍርዱን የፈረደው በተጽዕኖ ስር እንጂ በቀረበለት ማስረጃ ላይ ተሞርኩዞ አይደለም ብለዋል። ተከሳሾቹም ከተማ ውስጥ እስር ቤት ስለሌለ ተብሎ በዛሬው ዕለት ጭሮ ወደ ተባለች ከተማ መወሰዳቸውን ተናግረዋል። በዚህ ዘገባ መጀመሪያ ላይ መግቢያው ቀደም ሲል በተቀረጸ ፋይል ምክንያት በመደገሙ ይቅርታ እንጠይቃለን። ተያያዥ የሆነ ተጨማሪ ዘገባ በዝግጅታችን ሁለተኛ አጋማሽ ላይ ይቀርባል። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ዓለም አቀፍ የወንጀል ችሎት እንዲመሠረት ያደረገውን የሮም ስታተስ የተባለውን ውል በመፈረም ቀዳሚ የነበሩ የአፍሪካ አገሮች በአሁኑ ወቅት ከውሉ እንደሚወጡ እየተናገሩ ናቸው። ሩሲያም በያዝኖ ሳምንት ከውሉ መውጣቷን አስታውቃለች። ፊሊፒንስም እንደምትወጣ ተናግራለች። በዚህ አስተያየት ችሎቱ ሌሎች አገሮችም ትተውት ሊወጡ እንደሚችሉ የአሜሪካ ድምፅ ራዲዮ ዘጋቢ ሄንሪ ሪጅዌል ከለንደን በላከው ዘገባ ጠቁሟል። አዳነች ፍሳዬ ታቀርበዋለች። ብሩንዲ፣ ደቡብ አፍሪቃና ጋምቢያ በያዝኖ ዓመት ከዓለም አቀፍ የወንጀል ችሎት አባልነት እንደሚወጡ አመላክተዋል። ችሎቱ ተገቢ ባልሆነ መንገድ አፍሪካውያን መሪዎችን ኢላማ እያደረገ ነው የሚል ቅሬታ በማሰማት ነው ለመውጣት የፈለጉት። በለንደን ዩኒቨርሲቲ የኦሪየንታልና ና የአፍሪቃ ጥናቶች ክፍል አስተማሪ ፊል ክላርክ ያብራራሉ። በመላ አፍሪካ እውነታ ላይ የተመሰረተ ስጋት አለ። በአፍሪቃ ጉዳይ ላይ የዓለም አቀፍ አካላት ጣልቃ ገብነት ያሳስባቸዋል። የሩሲያው መሪ ቭላዲሚር ፑቲን በያዝነው ሳምንት የሀገራቸው ፊርማ ከመስራችነቱ ውል እንዲነሳ አድርገዋል። የፊሊፒኑ አቻቸውም የሩሲያን ፈለግ ሊከተሉ እንደሚችሉ ባለፈው ሐሙስ አመላክተዋል። የእኛን አይነት ትንንሾቹ ብቻ ናቸው የሚደቆሱት ብለዋል። የዓለም አቀፍ የወንጀል ችሎት ዋና አቃቤ ሕግ ፋቱ በንሱዳ በያዝነው ሳምንት ለችሎቱ ተከላክለዋል አስ አን ኢንተርናሽናል ኮሚኒቲ እንደ ዓለም አቀፍ ማህበረሰብ በበለጠ መቆርቆር ያለብን እጅግ ከባድ ለሆኑት ጭካኔ የተሞላባቸው ወንጀሎች ተጠያቂነትና ፍትሕ እንዲኖር ስለማድረጉ ጉዳይ ነው። አንዳንድ የአፍሪካ ሀገሮች ከችሎቱ ለመውጣት ቢያቅዱም ሌሎቹ ደግሞ በቀጥታ ከችሎቱ ጋር መነጋገሩን እንደመረጡ ተንታኙ ፊል ክላርክ አስገንዝበዋል። ኡጋንዳን እና የኮንጎ ዲሞክራሲያዊ ሪፐብሊክን የመሳሰሉት ችሎትን ወታደራዊና ፖለቲካዊ ተቃዋሚዎቻቸውን አስመልክቶ ሊጠቀሙበት የሚችሉ መሣሪያ አድርገው አይተውታል። ናይጄሪያም ቦኮ ሐራም በሚፈጽማቸው ወንጀሎች ላይ ምርመራ ለማካሄድ በሚቻልበት መሠረት ላይ በአሁኑ ወቅት ከችሎቱ አቃቢ ሕግ ጋር እየተነጋገረች ነው። ዓለም አቀፉ የወንጀል ችሎት ከአፍሪካ ውጭ የመጀመሪያው የሆነ አብይ ክስ እየተመለከተ ነው። ከስምንት ዓመታት በፊት በሩሲያና በጆርጂያ መካከል ጦርነት በተካሄደበት ወቅት ወንጀሎች ተፈጽመው እንደሆነ እያጠና ነው። የዩናይትድ ስቴትስና የብሪታንያ ኃይሎች አፍጋኒስታን ውስጥ ተቋቃ ፈጽመዋል የሚለው ክስንም መመልከት ጀምረዋል። እነዚህ በጣም ጠቃሚ ነገሮች ናቸው። ምክንያቱም ችሎቱ አያችሁ፣ በአፍሪካ ላይ ብቻ አይደለም የምናተኩረው፣ ከዓለም ሀያላን የሆኑትን ሀገሮችንም የመቋቋም ፍላጎት አለን ለማለት ያስችለዋልና ይሁንና ዩናይትድ ስቴትስ የዓለም አቀፍ የወንጀል ችሎት አመሰራረት ውል ፈራሚ ስላልሆነች ክሱ ውጤት ላይ ያስገኝ ይችላል። ተንታኞች እንደሚሉት የችሎቱ ውል አባል አገሮች ተከታትለው መውጣት፣ ችሎቱ የዓለም አቀፍ ፍትሕ ተቋም መሆኑ ሊያከትም የሚችልበት ዕድል ሊኖር እንደሚችል ጥያቄ ያስነሳል። ወደ ተከታዩ የመጽሔት ርዕስ እናልፋለን። ከፓሲፊክ አቋራጭ አጋርነት ስምምነት ለመውጣት ደብዳቤ መጻፍ ሥራ የሚጀምሩበት የመጀመሪያ ቀን ተግባራቸው ከሆኑት መካከል አንዱ እንደሚሆን ተመራጩ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አስታውቀዋል። ይህ እርምጃ አሜሪካ ትቅደም የሚለውን በመርሃቸው ተከታታይ እርምጃዎች አካል መሆኑም ተገልጿል። ጄፍ ካስተር ያጠናቀረው ዘገባ አለ። ትዝታ በላቸው ታቀርበዋለች። ዶናልድ ትራምፕ ትላንት ሰኞ ዩቱብ ላይ ባወጡት የቪዲዮ መልእክት ፓሲፊክ አቋራጭ የሽርክና ስምምነቱን ለዩናይትድ ስቴትስ አውዳሜ አደጋን የሰነቀ ሲሉ ነቅፈውት እንደሚተኩትም ገልጸዋል። በምትኩ ሥራና ኢንዱስትሪን ወደ አሜሪካ ምድር የሚያመጡ ፍትሐዊ የሁለት ወገን የንግድ ድርድሮችን እናደርጋለን። በአስሮት ቲፒፒ የተባለ የሚጠራው የፓሲፊክ አቋራጭ አጋርነት ውል አባል አገሮች ስምምነቱን የፈረሙት ባለፈው የካቲት 2008 ዓ.ም ሲሆን ግባቸው የጋራ ብልጽግናን ማጠንከር፣ ስራዎችን መፍጠር፣ ለሁሉም አባል አገሮች ዘላቂ የምጣኔ ሀብት ልማትን ማበረታታት እንደሆነ ሰነዱ ይናገራል። ስምምነቱ ያለ ዩናይትድ ስቴትስ ተሳትፎ ሙሉ በሙሉ እንደሞተ የሚቆጠር ነው ሲሉ የጃፓን ጠቅላይ ሚኒስትር ሽንዞ አቤ ዛሬ ሀሳባቸውን አሰምተዋል። አስራ ሁለቱ አባል ሀገሮች በተገናኙበት ስብሰባ ላይ የፓሲፊክ አቋራጭ ሽርክና ውልን ያለ ዩናይትድ ስቴትስ የማስቀጠል ውይይት ጨርሶ አልተደረገም። ቲፒፒ ያለ ዩናይትድ ስቴትስ ትርጉም የለሽ ነው የጥቅሞችን መሠረታዊ ሚዛን ስለሚያዛባ እንደገና መደራደርም የማይቻል ነው። የመጪውን የዩናይትድ ስቴትስ አስተዳደር ፖሊሲዎች በተመለከተ አሁን አስተያየት ከመስጠት መቆጠብን እመርጣለሁ። ምንም እንኳን ውሉን ፕሬዝደንት ባራክ ኦባማ ቢደግፉትም የተወካዮች ምክር ቤቱ ግን ዩናይትድ ስቴትስ የሕጓ አካል ታደርገውና ትቀላቀለው ዘንድ አልፈቀደም፣ አላጸደቀምም። በሌላ በኩል ግን የትራምፕ ተቃውሞ ስምምነቱን ጨርሶውኑ ሊገለው አይችልም ሲሉ የአውስትራሊያ የንግድ ሚኒስትር ስቲቭ ቾዮቦ እየሞገቱ ነው። ቲፒፒ ተግባራዊ እንዲደረግ የዩናይትድ ስቴትስ ኮንግረስ ለራሱ የሀገር ውስጥ ጉዳይ እንዲያጸድቀው የሚገባ መሆኑ ቢደነገግም ያን እንዲያከናውን ግን የአራት ወራት ጊዜ እንደሚጠይቅ ሚኒስትሩ ጠቁመው፣ ስምምነቱ ከተፈረመ ያለፈው ጊዜ ግን ገና ስምንትና ዘጠኝ ወራት ብቻ በመሆኑ በቂ ጊዜ ወደፊት መኖሩን አመልክተዋል። ስምምነቱ ተግባራዊ እንዲደረግ የአባል ሀገሮችን አጠቃላይ የሀገር ውስጥ ምርት ወይም ጂዲፒ 85 ከመቶ የሚሸፍኑ ሀገሮች ማጽደቅ እንደሚጠበቅባቸው በውሉ ላይ የተደነገገ በመሆኑና የዩናይትድ ስቴትስ ጂዲፒ ብቻውን 60 ከመቶውን የሚይዝ በመሆኑ ያለ ዩናይትድ ስቴትስ ውሉ የሞተ ነው የሚሉ ብዙ ናቸው የኦባማ አስተዳደር ቲፒፒን ሲደግፍና ለተግባራዊነቱም ሲታገል የቆየው ለዩናይትድ ስቴትስ ሰራተኛ ኃይል ጥቅም ያስገኛል ውሉ አዳዲስ የደሞዝ የሰዓትና የተሻለ የሥራ ሁኔታን አካቷል በሚልና ሕፃናት በሥራ ላይ እንዳይሰማሩም ስለሚከለክል መሆኑ ሲነገር ቆይቷል። አድማጮች፣ ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። የመጨረሻው የመጽሔት ትንታኔ ይቀጥላል። የቀድሞው የደቡብ ሱዳን ምክትል ፕሬዚዳንትና የአማጺያኑ መሪ ሪክ ማቻር የኢትዮጵያ መንግስት ከአገሩ እንዲወጡ ማድረጉ ተነግሮኛል ሲል የደቡብ ሱዳን መንግስት አስታወቀ። አማጺው ኤስፒኤልኤ አይኦ በበኩሉ ለአሜሪካ ድምፅ በሰጠው ቃል መሪው ማቻር በኢትዮጵያ በኩል አልፈው ወደ ሌላ በመጓዝ ላይ እንደነበሩና በኢትዮጵያ መንግስትም ከአገሩ እንዲወጡ በሚል የተነገረው የለም ሲል አስተባብሏል። ጄምስ ባቲ ከዋሽንግተን ያጠናቀረውን ዘገባ አሉላ ከበደ በዝርዝር ያቀርበዋል። የደቡብ ሱዳን መንግስት ቃል አቀባይ አቴኒ ዌክ አቴኒ ናቸው። ማቻር ወደዚያች ሀገር የመግባት ፍቃድ እንዲነፈጉ የኢትዮጵያን መንግስት አልጠየቅንም ሲሉ ያስተባበሉት የምናውቀው አንተ እንደሰማው ሁሉ አሉ አቴኒ። የዛሬው የአማጽያኑ መሪና የቀድሞ የደቡብ ሱዳን ምክትል ፕሬዚዳንት ሪክ ማቻር ኢትዮጵያ ውስጥ ወደሚገኘው ዋና ጽሕፈት ቤታቸው በማቅናት ላይ ሳሉ በኢትዮጵያ መንግስት ወደ ደቡብ አፍሪካ መላካቸው ነው የተረዳ ነው። ሌሎች ሀገሮች ስለሚወስዱት እርምጃ ግን የምንነግራቸው የለም ነው ያሉት። የለም እኛ ለአገሮች የምንነግረው ነገር የለም። አገሮች ምን ማድረግ እንደሚገባቸው የምንነግርበት ምንም አይነት ስልጣን የለንም። አገሮቹ በእርግጥ ማቻር በሀገሪቱ ብጥብጥ ለመንቀስቀስ ብቻ የሚመለሱ መሆናቸውን ይረዳሉ። ስለዚህም አዲሱ የአገሪቱ አመራር የተደረሰውን ስምምነት ተግባራዊነት እያስፈጸመ መሆኑን ይነግሯቸዋል። ይህንን ነው የምንገምተው። ቃል አቀባዩ አክለውም እነኚህ ሀገሮች በእርግጥ እሳቸው የአንድ ግለሰብ ፍላጎት ካሉት ይልቅ ከደቡብ ሱዳን ህዝብ ጎን ወይም ፍቃድ ጎን መቆማቸው አይቀርም ብለዋል። ዶክተር ማቻያር ይቅር እንዲባሉ አንዳንድ ወገኖች ፕሬዚዳንት ሳልቫኪርን ጠይቀዋል ወይም መጠየቃቸው ይነገራል። ይህስ እርግጥ ነው ወይ? ሲል ጄምስ ባቲ ለሰነዘረላቸው ጥያቄ የተባለውን ጥያቄ አልቀረበም ሲሉ ያስተባበሉት ቃል አቀባዩ፣ ዋናው ግን ብጥብጥን ማውገዝና ወደ ሰላም መምጣት ነው ባይ ናቸው። መጀመሪያ ነገር ስለ ማቻር ፕሬዝዳንት ሳልቫኪርን ያነጋገረ ሰው የለም። ፕሬዝዳንቱ ስለ ማቻር ያላቸው አቋም ግልጽ ነው። ማቻር አመጽን አውግዘው ወደ ደቡብ ሱዳን ቢመለሱ እንደ ዜጋ ምህረት ያደርጉላቸዋል። ማቻር አመጽን ካላወገዙና አመጽ ማካሄዳቸውን ከቀጠሉ ፕሬዚዳንቱ አይምሯቸውም። በአገሪቱ የታየው ቀውስና ብጥብጥ በሙሉ በአማጽያኑ መሪ የተውጠነጠነው ሲሉም ቃል አቀባዩ የቀድሞ ምክትል ፕሬዚዳንት ወንጅለዋል። ክቡራትና ክቡራን አድማጮች አሁን ከምሽቱ ሦስት ሰዓት ከሀያ ስድስት ደቂቃ ሆኗል አዲስ አበባ ላይ ዋሽንግተን ዲሲ እና አካባቢዋ ማክሰኞ ህዳር 13 2009 ዓ ም ከቀኑ 7 ሰዓት ከ26 ደቂቃ ነው። ዝግጅቶቻችንን የምትከታተሉት በ19፣ በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው። አስተናጋጆቻችሁ ሰሎሞን አባተና አዲሱ አበበንን። አሁን በስልክ አስተያየቶቻችሁን የምናሰማበት ማለት በስልክ ከደረሱ ነው። ማለት ቪኦኤ እንደምን ሰንብታችኋል? ሰላም ለእናንተ ይሁን እያልኩኝ በዛሬው የአድማጮች አስተያየት መስጫ ፕሮግራማችሁ ላይ በመጀመሪያው አድማጭ የሰጡት አስተያየትን ሰምቼ ነው። በተለይ በቋንቋ በኩል ቋንቋ አንዳንድ ሰዎች እንግሊዘኛ ቋንቋ ሲጠቀሙ ደርሳችሁ በመሀል እየገባችሁ ተረብሻላችሁ ጣልቃ ትገባላችሁ ብለዋል አድማጭ እኔ በጣም ነው የገረመኝ መቼም በተለይ ቪኦኤ ከሚደነቅበት ከሚመሰገንበት አንዱ አቀራረቡ ይሄ ነው መቼም የጠፉንን ቋንቋዎች እነዚህ በጉራማይሌ ቋንቋ የምንጠቀምባቸውን ቃላቶች እንኳን ለአማርኛው ትክክለኛው ፍቺውን እየሰጠ ቋንቋችንን በይበል እንድናዳብረው ያደረገን ቪኦኤ ነው ማለት ይችላለሁ እንደ አንዳንድ ጊዜ ሳስበው እዚህ በሰሜን አሜሪካን እንኳን ያለን አማርኛ የሚናገሩ ልጆች አሉን። ደባልቀው እንዳይናገሩ ትምህርት እንደሰጣቸው ከብዙዎች ልጆች እሰማለሁ። እና አማርኛን ለመስማት አማርኛን ለማድነቅ ቪኦኤን መስማት ነው የሚባለው። ለኦሮምኛውም እንደዚህ እንደ አማርኛው ደባልቀው ለሚናገሩ ሰዎች ትክክለኛውን የኦሮምኛ ትርጉም እየሰጡ እንደሚናገሩ በኦሮምኛ አገልግሎት ላይ የተቀመጡ ሰዎች እንደሚያደርጉ ይገባኛል። በትግረኛውም እንደዛው። ግለሰቡ ግን ከምን ተነስተው ይሄን እንዳሉ ግራ ነው የገባኝ። እንደ መልእክቱ እኮ የሚተላለፉ ዜናው የሚተላለፈው በሀገር ቤት ላለው ህዝብ ነው። በዚህ በሰሜን አሜሪካ፣ በአውሮፓ፣ በሌላውም አለም ለምንኖረው ህዝቦች ብቻ አይደለም። ዜዎች ቀጥሉ። በዚሁ ሰላም። ቮይስ ኦፍ አሜሪካ አዘጋጆች፣ እንደምን አላችሁ? ስለ ፕሮግራማችሁ የእንግሊዝኛ ጣልቃ አገባብ አንድ አድማጭ የሰጡትን ሀሳብ በሙሉ እቃወመዋለሁ ምክንያቱም ፕሮግራማችሁ የአማርኛ እንጂ የእንግሊዝኛ ፕሮግራም አይደለም። ስለዚህ ይህንን ፕሮግራም ከአስራ ዘጠኝ መቶ ሰማንያ ዓመተ ምህረት እንደ ፈረንጆች አቆጣጠር ጀምሮ እስካሁን ድረስ አዳምጠዋለሁ። አዘገጃጀታችሁ ብትቀጥሉበት ጥሩ ነው። የእንግሊዝኛ ፕሮግራም የሚፈልግ ካለ ወደ እንግሊዝኛ ፕሮግራም ሄዶ ሀሳቡን መስጠት አለበት። ዝግጅታችሁ በጣም ጥሩ ነው፣ ይመሰገናል። በርቱ አሁን ደግሞ በኢሜይል ከደረሱን አስተያየቶቻችሁ አንዱን እናሰማችሁ። አቶ ፈለቀ ገበያው ናቸው። ይህንን አስተያየት የሰጡት ለቪኦኤ የአማርኛ ክፍለ ጊዜ አዘጋጆች፣ በቅድሚያ የከበረ ሰላምታዬ ይድረሳችሁ በሰኞ ፕሮግራማችሁ አንድ አድማጫችሁ ባሰሙት ዘለፋ አዘል በሚመስል የድምፅ መልእክት ላይ አስተያየቴን ለመስጠት ነው ይላሉ አቶ ፈለቀ መልእክቱም አንዳንድ እንግዶቻችሁ የእንግሊዝኛ ቋንቋን ቃላት ሲጠቀሙ ጣልቃ እየገባችሁ በመተርጎም አትበጥብጡ ዝም በሉ ማለት የሚፈልጉትን ስለምንረዳው ጣልቃ አትግቡ ይላሉ መልእክት የተዉት ግለሰብ ግለሰቡ የሳቱት ነገር ግን ሁሉም የቪኦኤ የአማርኛ ክፍለ ጊዜ አድማጮች እንግሊዝኛ የሚችሉ አለመሆናቸውን ነው። አባቶቻችን፣ አጎቶቻችን የቪኦኤ የአማርኛ ክፍለ ጊዜ አድማጮች ናቸው፣ እንግሊዝኛ ግን አይችሉም እና በአማርኛ ካልተተረጎመላቸው መልእክቱን ሳይረዱት ያልፍባቸዋል ማለት ነው ስለዚህ ፕሮግራሙን ሁሉም አድማጭ እንዲረዳው ስለምንፈልግ የቪኦኤ የአማርኛ ክፍለ ጊዜ አዘጋጆች መተርጎማችሁ አስፈላጊ ስለሆነ ቀጥሉበት ከዚህ ጋር አሉ አቶ ፈለቀ ከዚህ ጋር ግን ለሁሉም የቪኦኤ የአማርኛ ዝግጅት ክፍለ ጊዜ አድማጮች ማስተላለፍ የምፈልገው መልእክት በተቻለ መጠን ሐሳባችሁን ሙሉ በሙሉ በአማርኛ ቋንቋ ለማድረግ እንሞክር፣ ሐሳባችንን ነው ያሉት፣ ለማድረግ እንሞክር። እንግሊዝኛ ቋንቋ የማይችለው ወገናችንም መልእክታችንን እንዲረዳው እናድርግ። የዘወትር አድማጫችሁ አቶ ፈለቀ ገበያው። ስለ አስተያየቶቻችሁን እናመሰግናለን። ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሠረት አኖሩልን። በኢሜይል ለምትጠቀሙ ደግሞ አድራሻው ሆርን አት ቪኦኤ ኒውስ ዳት ካም ነው። ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና አዲሱ ያሰማናል። ምዕራብ አፍሪካ ውስጥ በተከሰተው የኤቦላ ወረርሽኝ ብዙ ሺህ ሕዝብ ህይወቱን ያጣ መሆኑ ይታወቃል። ምንም እንኳ የህመሙ አስኪነት እየቀነሰ የመጣ ቢመስልም አደጋው ግን ፈጽሞ ያልጠፋ መሆኑን የጤና ጥበቃ ሙያተኞች አስጠንቅቀዋል። በሽታው ከዚህ ቀደም ህመሙ በነበረባቸው ሰዎች ሰውነት ውስጥ ተደብቆ ይቆያል። እናም ወደ ሌሎች ይዛመታል። በዚህ አይነት ዳግም ሊከሰት ይችላል ይላሉ ማስጠንቀቂያ የሚሰጡት ባለሙያዎች። በዚህ ሁኔታ ህመሙ በቁጥጥር ስር ከዋለ በኋላ ሰባት ሰዎች ሶስት ላይቤሪያ ሶስት ሴራሊዮን አንድ ጊኒ ውስጥ ተይዘዋል፣ ይላሉ ዶክተር ባርብ ማርሰን በህመሞች መቆጣጠሪያና ማስወገጃ ማዕከል የኢቦላ ቢሮ ኃላፊ። ከስልጣናቸው በተወገዱት በቀድሞ የግብጽ ፕሬዚዳንት ሞሐመድ ሞርሲ ላይ በተበይኖባቸው የነበረውን የዕድሜ የፍትሐ ስርዓት የአገሪቱ ከፍተኛ ሰበር ሰሚ ፍርድ ቤት ዛሬ ቀንሶታል፣ ቀልብሶታል፣ ይቅርታ። ሰበር ሰሚው ፍርድ ቤት ባለፈው ሳምንት የቀድሞ መሪ በሌላ ክስ ተሰጥቷባቸው የነበረውን የሞት ፍርድም ሰርዞ ክሱ እንደገና እንዲታይ ወስኗል። የዩናይትድ ስቴትስ ተመራጩ ፕሬዚዳንት ዶናልድ ትራምፕ በመጀመሪያዊ ስራ ቀናቸው አሜሪካን ማስቀደም በሚለው መርሃ ግብራቸው መሰረት ዩናይትድ ስቴትስ ከመላ ፓሲፊክ ሸሪክ አገሮች አባልነት መውጣቷን ማሳወቅ እንደሚሆን ተናግረዋል። ትራምፕ ይህንን ሰኞ ዕለት ማለት ትላንት የገለጡት በዩቱብ ባስተላለፉት መልእክት ነው። የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር በተለይ በአውዳ መቶ ሰሞን ወደ አውሮፓ ለሚሄዱ መንገደኞች የጉዞ ማስጠንቀቂያ አውጥቷል። በዚህ መሰረት አሜሪካውያን ወደ አውሮፓ ሲሄዱ ጉዞቸውን በጥንቃቄ እንዲያቅዱ አሳስቧል። ዜና አበቃ። አመሰግናለሁ አዲሱ። ለሰዓቱ ዋና ዋና የዓለም ዜና። በነገራችን ላይ ቀደም ሲል ተነስቶ አስተያየቶቻችሁን በሰጣችሁበት በአማርኛ ፕሮግራሞች ላይ የእንግሊዝኛ ቃላትን እያስገቡ ወይም ያሉባቸው ሀገሮችን ነው ያሉት የትናንትናው አስተያየት ሰጪ ቋንቋዎች ቃላት እያስገቡ የሚጠቀሙ ተወያዮቻችንንና የእኛንም ከስር ከስር የተቀበሉ ማስተርጎም አስመልክቶ የተነሱ አስተያየቶችን እንደዚሁም ምን መደረግ አለበት በሚባሉ ጉዳዮች ላይ አዲሱና አሉላ በመጽሔት ይህንን ጉዳይ ሰፋ አድርጋችሁ ይዛችሁ እንደምትመለሱ ቀደም ሲል ስትነጋገሩ ሰምቻለሁኝ። ሌሎችም በርከት ያሉ አስተያየት ሰጪዎች እንደዚሁ በኢሜይልም በስልክም በድምፅ የተዋችሁልን አላችሁ። በጣም እናመሰግናለን። ለማንኛውም አሉላና አዲሱ እዚሁ ስቱዲዮ አላችሁና አሉላም ተገኝቷል። በአጋጣሚ አሉላም ስላለ እንግዲህ ስርስር እየተከተልን መበጥበጣችንን ማቆማለ አሉላ። ይህን ጥሩ ሀሳብ ሰለሞንና ያመጣው አድማጫችን በሰጡት ሊያልቅ ይችል ነበር። አድማጮቻችን እንዲሳተፉበት መሆኑ ልክ ነው። በራዲዮ መጽሄት በጣም ቁጥራቸው የበዛ የቋንቋ ይዘትን አቀራረብን፣ የተመለከተ እንዲሁም መገናኛ ብዙሀን አጠቃቀምን በተመለከተ በተከታታይ ያቀርበናል። የአዲስ አበባ ዩኒቨርሲቲና የባህር ዳር ዩኒቨርሲቲ እንዲሁም የአማርኛ ማበልጸጊያ ማዕከል ተቋቁሟል። በባህር ዳር በፕሮግራሞቻችን ቀርቧል። ተመልሰን ብንመጣበት አግባብ ይመስለኛል። ና አድማጮች ቀሪውንም አስተያየት ወደዛ ልትልኩላቸው ነው። አዎ ወደ መጽሔትም ወደ በተለመዱ የስልክ መስመሮቻችን የኢሜይል መስመራችን ወደዚህ ምጣ ወደሚገባው ክፍል እንልከዋለን። እኛ ስለዚህ ተሳትፏችሁን አጠናክራችሁ ቀጥሉ። በየትኛውም ወገን ያላችሁ የትኛውም አይነት አስተያየት ያላችሁ አድማጮቻችን በጣም እናመሰግናለን። ሁላችሁንም ስለ አስተያየቶቻችሁ በድጋሚ የፕሮግራማችንን መሳሪያ ላይ ስቱዲዮ ውስጥ ሆኖ እየተከታተለ ያለው ኦድሬስ ሬጅስ ነው ቴክኒሻኑ። እንዲሁም ንጉሱ ታምሬ ፕሮግራሙን እያቀናበረና እየመራ ይገኛል

እናመሰግናለን መሐመድ አሚንን እንደዚሁም ጋባዣችንን ንጉሡን። ወደ ተከታዩ ክፍለ ጊዜ ወደ ተከታዩ ዝግጅታችን ነው የምናልፈው። በ19 በ22ና በ25 ሜትር ባንድ እንዲሁም ናይል ሳት ላይ ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን መደበኛ ስርጭት ነው እየተከታተላችሁ ያላችሁት። የተከበራችሁ አድማጮች ሶስት ሰዓት ከ38 ደቂቃ ሆኗል አሁን አዲስ አበባ ላይ ከምሽቱ ተከታዩ ልዩ ዘገባ ነው። የፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት በሻሸመኔ ከተማ ነዋሪ የነበሩ አቶ ደቀቦ ዋሪዮ የሚባሉ የ80 ዓመት አዛውንት ከእስር በዋስትና እንዲፈቱ ከ40 ቀናት በፊት ውሳኔ ቢሰጥም ማዕከላዊ ወንጀል ምርመራ ግን የፍርድ ቤቱን ውሳኔ ተቀብሎ ሊፈታቸው ባለመቻሉ አቶ ደቀቡ እስካሁን በእስር ላይ ናቸው ሲሉ ጠበቃቸውና ልጃቸው ለአሜሪካ ድምፅ ተናግረዋል። ጠበቃው አካልን ነፃ የማድረግ ወይም የሃቤስ ኮርፐስ ክስ ሊያቀርቡ እንደሆነም ተናግረዋል። ጽዮን ግርማ ስዊዘርላንድ የሚገኘው ልጃቸውን አቶ በዳዳ ደቆየ እና ጠበቃውን አቶ ወንድሙ ኢብሳን አነጋግራ ተከታዩን ዘግባለች። ጠበቃውና ልጃቸው ለአሜሪካ ድምፅ እንደተናገሩት የሰማንያ ዓመቱ አቶ ደቃባ ዋርዮ በግንቦት ወር ከአርሲ ነገሌ ወደ ኩየራ ለመሄድ ታክሲ ተሳፍረው ነበር። ልጃቸው አቶ በዳዳ ደቃባ ሁኔታውን እንዲያስረዳል። ከአርሲ ነገሌ ወደ ኩየራ በታክሲ ሲሄድ ባልታወቀ ታጣቂ ታፍኖ ተወሰደ። ታፍኖ ተወስዶ ደብዛው ጠፋ። እኛ ወይ ሽፍቶችም አንዳንድ ሰዎች ወስዶት ገሎት ሊሆን ይችላል ብለን ነበረ የጠረጠር ነው። በፍጹም መንግስት እጅ ይገኛል ብለንም አልገመትንም። ከዛ በኋላ ከህግ ውጭ አፍኔት የወሰዱት የመንግስት አካል ሆኖ ማዕከላዊ ተገኘ። ከአንድ ወር በኋላ ማዕከላዊ ፖሊስ ጣቢያ ምርመራ ተጌሽን ሴንተር ተገኘ። እንደ ቤተሰቦቻቸው ገለጻ አቶ ደቃባ ማዕከላዊ ታስረው ፌዴራል የመጀመሪያ ደረጃ ፍርድ ቤት በጊዜ ቀጠሮ መዝገብ ለአራት ወር ተመላልሰዋል። ተጠርጥረው የታሰሩበት ወንጀል ደግሞ የሽብር ክስ ነው። የአቶ ደቃባ ጠበቃ አቶ ወንድሙ ኢብሳን ለክሱ በምክንያትነት የቀረበው ምን እንደሆነ ጠይቂያቸው ነበር አቶ በተለይ ጠቃላይ ኢትዮጵያ ማለት ይቻላል። በተለይ ኢትዮጵያ ኦሮሚያ ውስጥ በጣም ብዙ ሰዎች የሚታሰሩት ሁለት ሺህ ስምንት መጀመሪያ ጀምሮ በሽብር ስም ነው። ሽብር ጉዱ ነበር ብሎ መንግስት የሰየመው ነግኖ በዚህ ምክንያት ተስየራ ወደ ሻሸመኔ የሄዱ ከህዝብ ሰላማዊ አቶ ብስስ አወሮሎ አስተዋቢዋቸው ማዕከላዊ ቀፈትዋቸው ማዕከላዊ ለምንድን ነው የከተታችን ብሎ ያው ቤተ ዘመድን ሌሎችም እንደዚህ እንደ ህግ መኛም ስጠይቅ በሽብር ተጠርጥሮ ነው። በተጠረጠሩበት ወንጀልም ፖሊስ ተጨማሪ የምርመራ ጊዜ ቀጠሮ እንዲሰጠው አራት ጊዜ የሀያ ስምንት ቀናት ተጨማሪ ጊዜ ቀጠሮ ጠይቆ ለአራት ወር ከተመላለሱ በኋላ ፍርድ ቤት ክሱን እንዲያቀርብ እንደጠየቁ ልጃቸው አቶ በዳዳ ይናገራል። ፖሊስ በተሰጡ ጊዜ ገደብ ውስጥ በአራት ወሩ ጊዜ ገደብ ውስጥ መስረጃ ስላላቀረበበት ምርመራውን ስላላጠናቀቀ አዋጁ ከዛ በላይ ስለ የማይፈቅድ ፍርድ ቤት የዋስትና መብት በመዝገብ ቁጥር አስራ አምስት አስራ አንድ ሰላሳ አራት በቀን አስራ ስድስት አንድ ሁለት ሺህ ዘጠኝ የዋስትና መብት ጠብቆለት ሰባት ሺህ ብር አስይዘን እንድፈታ ትእዛዝ ተሰጠ። ያንን የፍርድ ቤት ትእዛዝ ለፌዴራል ማዕከላዊ ወንጀል ምርመራ ስንወስድ የፍርድ ቤትን ትእዛዝ ወደ ጎን በመተው አንፈታም ብሎ እስካሁን አፍኖት ይዞታል ማለት ነው። ፍርድ ቤቱ ምርመራውን አጠናቆ እንደሆነ ክሱን እንዲያቀርብ እንደጠየቀ ልጃቸው አቶ በዳዳ ይናገራል። መስከረም አስራ ስምንት በአንድ ቀን በኋላ ማለት ነው። እኔም ልጃቸው እዚ ያለው አንዱ ልጃቸው አለ በዳዳ ወንድም አብሬ ነነን ሰባት ሺህ ይከፈልን ሰባት ሺ የከፈልበትን ለፍርድ ቤት ስናመጣ አቶ በቃ ና ዋሪዮ ከዛሬ ከመሰረ መስራት እንጂ ጀምሮ ይለቀቁ የሚል ትዛዝ ሰጠ። ይህን ትዛዝ ይዜ ማዕከላዊ ማዕከላዊ ብንመላለስ በጭራሽ ሊለቁ አልቻለም። ምንድን ነው ችግሩ የተፈጠረው? ዲያሉ ገበል ከእዛ ቀጥዬ ለማዕከላዊ ማረሚያ ቤት ዳይሬክተሮች በቀጥታ ስማቸውን ማወቅ አይችልም፣ በጽፈት ቤታቸው አመለከቱ። ተመለከተ ጽፈት ቤቱ አቀረቡ።

ልጃቸው አቶ በዳዳ እኔም የህግ ባለሙያ ነኝናል አሁን የአባቱ መታሰር ሳይሆን ቢያንስ ፍርድ ቤት ከወሰነ በኋላ እንዴት አይፈቱም ሲል ጠይቃል። የፍርድ ቤቱን ውሳኔ ማን የሚያከብረው ሲልም ደጋግሞ ያነሳል። አባቴ በእርግጥ በአካባቢው በጣም ተወዳጅና በህዝብ ዘንድ ተሰሚነት ያለው ነው። የአካባቢ ብሄር ብሄረሰቦች የሚወዱት ተሰሚነት ያለው ነው ከማንኛውም የፖለቲካ ድርጅት ገለልተኛ ነው። በጣም አስታራቂ የሀገር ሽማግሌ ነው። ለእስር ያበቃው ይሄ ነው የተባለ ተጨባጭ ነገር መንግስትም አላቀረበም። አባቴ ለምን ይታሰራል? አይደለም ሰው ይታሰራል በወንጀል ይመረመራል። እሱ ችግር የለውም የህግ አካሄድ ነው። መንግስትም ግዴታ አለበት። ነገር ግን ከመጀመሪያው ጀምሮ የአባቴን ጉዳይ ስታይ አንደኛ ታፈነ፣ እንደ ወንበዴ ነው ያፈኑት። ያ ሆነም አሁን እኛን እየቆረቆረን ያለው የመጠርጠሩና እዛ ውስጥ ተሳትፎ አንድ ነገር የለውም። ተሳትፎ ቢኖረው ይህ እነሱም የሚያደርጉትን ያደርጋሉ። የሰማኒያ ዓመቱ አቶ ደቃ ባዋርዮ የዘጠኝ ልጆች አባት እንደሆኑና እርሳቸው ከታሰሩ በኋላ በቤተሰቦቻቸው ላይ በርካታ በደል እንደተፈጸመባቸው ይገልጻል። ይህን ሁሉ ማን እንደሚያጣራ ማን ውሳኔ እንደሚሰጥ ግራ እንደተጋባም ይናገራል። አቶ ወንድሙ ይብሳ አሁን የመጨረሻ ውሳኔያቸው አካልን ነፃ የማውጣት አቤቱታ አቀርበው ክስ መስርተው ደንበኛቸውን ለማስፈታት እንደሚሞክሩ ገልጸዋል። ይህንን ሁኔታ ለማጣራት ማዕከላዊ ፖሊስ ወንጀል ምርመራና ፌዴራል ፖሊስ ደጋግመን ደውለን፣ እንዲሁም በመጨረሻ አንድ ኃላፊ አግኝተን ኃላፊው ከከተማ ውጭ እንደሆኑና ከሶስት ቀን በኋላ ሲመለሱ እንደሚያነጋግሩን ቃል ገብተዋል። ምላሻቸውን ይዘን ለመመለስ ጥረት እናደርጋለን። አድማጮች ወደ መጨረሻው የምሽቱ ቅንብር ደርሰናል። ይህም የዛሬ ማክሰኞ ሐኪሞን ይጠይቁ ዝግጅት ነው። ሐኪሞን ይጠይቁ ለምሽቱ የወቅቶችን ፍርርቅ ተከትለው በተለይ በቀዝቃዛ ወራት በሚከሰቱ የህመም ዐይነቶች ምንነትና ሕክምና ላይ የሚያተኩር ቅንብር ሁለተኛ ክፍል ነው ይዞ የቀረበው። ባለፈው ሳምንት በቀዳሚው ዝግጅት በቅዝቃዜ ወቅት ስለሚከሰቱት የላይኛው የመተንፈሻ አካላት መቆጣት ወይም የአለርጂ ህመሞች ከአንገት በላይ በሽታዎች ልዩ ሐኪም የተካሄደው ቃለ ምልልስ ህመሞችን በተመለከተ ከአንገት በላይ ልዩ ሐኪም ጋር የተካሄደው ቃለ ምልልስ በብርድና በብርድ በሚሳበቡ ሌሎች የህመም ሁኔታዎች ላይ ያተኩራል የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ለምሽቱ የውስጥ ደዌዎች ህክምና ልዩ ባለሙያውን ዶክተር አሸናፊ ዋቅቶላን ጋብዟል ዶክተር አሸናፊ ዋቅቶላ የሰሞኑ ጥያቄዎች ወቅቱን የተከተሉ ይመስላሉ። ከሁለት የዓለም ጫፎች የመጡ ናቸው። በዚህ በዩናይት ስቴትስ የቅዝቃዜ ወራት መሆኑ ይታወቃል። እሱን ተከትሎ በዚህ በዩናይት ስቴትስ ነዋሪ የሆኑ አድማጮች ያደረሱን ጥያቄዎች አሉ። እንዲሁም ከኢትዮጵያም ደርሰውናል። የቅዝቃዜው ብርታት ማታ እንደሚያይል አድማጮች ይነግሩናል። ለሁሉም የብርድ በሽታ በሚል በልማድ አነጋገር የሚታወቅ ብርድና ቅዝቃዜን ተሳቦ የሚነሱ የህመም ሁኔታዎች ብዙ ጊዜ ሲገለጡ ይሰማልና ብርድ መታኝ፣ ድራፍት ወጋኝ፣ ቅዝቃዜ ውጋት ቀሰቀሰብኝ ይላሉ አንዳንዶች። ለመሆኑ ብርድና እነኚህ የህመም ምልክቶች ምን አገናኛቸው? ከቅዝቃዜ ጋር ተዛምደው የሚነሱት እነኚህ ህመም አይነቶች ግንኙነትስ ሳይንሳዊ መሰረት ይኖረው ይሆን መንደርደሪያ ብናረገው። እሺ በጣም አመሰግናለሁ። እንግዲህ ብርድ ወይም ቅዝቃዜ ከጤና ጋራ ግንኙነት አለው። አንዳንዶቹ ጥናቶች እንደውም ይበልጥ አሁን እየተሰሩ ናቸው። ምክንያቱም በቅርቡ እንደሚነገረው የአየር ንብረት ለውጦች፣ በብዙ ምክንያት የአየር ጠባይ መዛባት እየታየ ነው፣ በሙቀትም በቅዝቃዜም። እና ይሄ የብርድ በሽታ በተለምዶ ሰው የሚለው አንድ በሽታ ችጋ ወጋኝ የሚባለው በእኛ ትምህርት ላይ እንደዛ ተብሎ አይደለም የሚጠቀሰው። መልካም ዶክተር አሸናፊ እስኪ ቀጥለን ደግሞ ይህ የበረታ ቅዝቃዜ በሰውነታችን ላይ ሊያሳድር የሚችለውን አሉታዊ ተጽዕኖዎችን መርምር እንዴት ነው ቅዝቃዜ ሰውነትን ለተለያዩ የህመም አይነቶች የሚያጋልጠው? በማህበረሰቡ ክፍልስ እነማን ይበልጥ ተጋላጭ ናቸው? ምክንያቶቹን ጨምረው ቢያስረዱን። ምንድን ነው ሰውነታችን የራሱን ሙቀት የሚጠብቅበት ስርዓት አለው፣ ዘዴዎች አሉት። እና ይሄ ከዛ ከተወሰኑ የሰውነት ሙቀት ውጭ በሚሆንበት ጊዜ ሰውነታችን ስራውን በደንብ ሊሰራ አይችልም። ስለዚህ ከፍም ቢል ዝቅምም ቢል ችግር አለው ማለት ነው። አሁን የሰውነት ቅዝቃዜ ከመጠን በላይ ሆኖ ጉዳት ሊደርስባቸው የሚችሉት በተለይ ማንም ሰው ሊደርስበት ይችላል፣ ከተጋለጠ በተለይ ሕጻናት አንደኛ መጥቀስ እፈልጋለሁ። ይሄ ምንድን ነው የሰውነት ሙቀታቸውን ከሌላው ይበልጥ በቀላሉ ሊያጡ ይችላሉ፣ ለአካባቢው ማለት ነው። ይሄ ምክንያቱ ምንድን ነው የተጋለጠው የሰውነታቸው ክፍል ሰርፈስ ኤሪያ የምንለው ነው፣ ከሰውነታችን መጠን ጋር በአንጻሩ ከሌላው ትልቅ ሰው ጋር ሲወዳደር የእነሱ ከፍተኛ ነው። ሰፈስ ኤሪያ ቱ ቮሊዩም ሬሽዮ የምንለው ነው። አብላጫው አብላጫው የሰውነታቸው ክፍል ለቅዝቃዜ ሊጋለጥ ይችላል። ከልብስ ውጭ የሚውለው አዎ፣ የባሰ ከሌላው ይበልጥ ስለሚሆን ቅዝቃዜ ይኖራቸዋል። ሌሎቹ ክፍሎች እጅግ ከፍተኛ ችግር ሊመጣባቸው የሚችለው አዛውንት ናቸው። አዛውንት ደግሞ ለየት ባለ ምክንያት ነው። አንደኛ ከቆዳቸው ስር ያለው የስብ መጠን አነስተኛ በመሆኑ የሰውነት ሙቀት ይበልጥ ሊያጡ ይችላሉ። ስለማይንቀሳቀሱ በጣም ካረጁ ደግሞ፣ በተለይም የሌሎች የጤና ችግሮች ካላቸው ደግሞ ከእድሜ ጋር የሚመጡ ሁሉ ነገር ሊያባብሰው ይችላል። እነኝ ናቸው። ሶስተኛ ክፍል የምንወስደው በአልኮሆል ወይም በሌላ አደንዛዥ ነገሮች ተጠቃሚዎች ብርድ ላይ ከሆኑ ሰውነታቸውን ውስጥ ስለሚሞቃቸው ውጭ ያለው ብርድ ላይሰማቸው ይችላል እና ሊጎዱ ይችላሉ ማለት ነው እና በሱ ምክንያት የተለያየ ደረጃ የሆኑ የቅዝቃዜ በሽታዎች አሉ። በሁሉ ከፍ ያለው እና እጅግ የሕክምና አጣዳፊ ሁኔታ ሜዲካል ኢመርጀንሲ የሚባለው ሃይፖተርሚያ የሚባለው ነው። እሱ የሰውነት ሙቀት እጅግ በጣም መቀነስ ነው። ይሄ እጅግ አደገኛ ነው። ለህይወትም አስጊ ሊሆንም ይችላል። ከፍተኛ አጣዳፊ ሁኔታ ሕክምናው መቀጠል አለበት። ከዛ ባነሰ ደግሞ ወይ በረዶ ላይ ቆይቶ እግሩን ምኑን አንዱን እጁን እንደዚህ በማለት ከዛ በተነሳ በበረዶ መበላት ልንለውን እንችላለን ፍሮስት ባይት የሚባል ይሄ ይበልጡን በቅዝቃዜ የክረምት ወራት በኢትዮጵያ የሚታየውን አይነት ሳይሆን የበረዶ ክምር የሚከሰትበት የበረዶውም አይነት ለየት ያለ ቅዝቃዜውም ያን ያህል ዘለግ ያለ ሁኔታ በሚፈጠርበት የአየር ንብረት ውስጥ ሰዎች በዛ ቅዝቃዜ የመጠቃቱን ስሜት ነው፣ በበረዶ መበላት የሚባለው። አዎ እሱ ነው። እንግዲህ ከእሱ ጋር የተያያዘ አሁን ከዚህ በመለሰ ደግሞ በጣምም ከፍተኛ ቅዝቃዜ ሳይኖር የሰውነታችን ስርዓት እንዴት እንደሚያዛባ ማየት እንችላለን። ዶክተር አሸናፊ መሰረታዊውን ከቅዝቃዜ ጋር የሚዛመድ በሰውነት ላይም ያ ቅዝቃዜ ወይም ከፍተኛ ብርድ ሊያስከትላቸው የሚችላቸውን የህመም ሁኔታዎች ይበልጥ ከሚጋለጡ የህብረተሰብ ክፍሎች በእድሜ በጤንነት ሁኔታ ጭምር ገልጸውልናል። በቅዝቃዜ ወራት ማንኛውም ሰው ለህመም የሚጋለጥባቸው በተለይ ከመተንፈሻ አካላት ህመም ጋር የተዛመዱ ብርድ ሊያባብስ የሚችላቸው ወይም ከፍተኛ ቅዝቃዜ ሊቀሰቅስ የሚችላቸው የህመም አይነቶች ሴቶቹ ናቸው። ከመተንፈሻ አካላት ውጭ ያሉትንም ሊያዛምዱልን ይችላሉ። እንግዲህ የሳምባ እና የመተንፈሻ ስርዓቱ ከሚጠቃባቸው እንደ አስም የመሳሰሉን አንዳንድ ጊዜ በቅዝቃዜ ምክንያት ይበልጥ ሊታዩ ሊከሰቱ ይችላሉ ማለት ነው። ቅስቃሴ መጋለጥ የአስምን ሁኔታ ሊያባብስ ይችላል። ሌሎች ደግሞ በሲጋራ ማጨስ ምክንያት የሳምባ አሰራር በጣም በቀነሰባቸው ሁኔታዎች ውስጥም የብርድና እንቅስቃሴ ሊያባብሰው ይችላል። እንደዚህ ደግሞ ከሳምባም ወደ ላይ ካለት ይሄ ካፍንጫ እና ይሄ ሳይነስ ምናምን የምንለው ክፍተት ቦታዎች ውስጥ የእሱን መቆጣት ሊያመጣ ይችላል። እነኚህ ጋር ደግሞ በተጨማሪም በዚህ በብርድ ሰዓት ላይ ይበልጥ የሚመጡ የቫይረስ በሽታዎች አሉ። እነሱም አንዳንድ ጊዜ እንደ ጉንፋና አይነት ነገር ሆነው የሚመጡት አሉ። እንደ ሶርትሮት የምንለው ሲወጥ ጉሮሮ የሚሄ ጉሮ መመም ሊያመጡ ይችላሉ። እነኝ ነገሮች እንግዲህ ከቅስቃሴ ጋራ ይበዛል። ፍሉ የምንለው ለዚህ ሀገሩ ደግሞ ፍሉ ሌላ ጊዜ ሊኖር አይችልም ማለት ሳይሆን በጣም ከፍተኛ ደረጃ የሚታየው ከኖቨምበር እስከ ማርች ባለው ጊዜ ውስጥ ስለሆነ ክትባትም ሁሉ ያለው በዚህ ጊዜ ውስጥ ነው ቫይረሶች ለምን በክረምት ይበልጥ እንደሚያሉ ጥናት አለ ከአስር አመት በፊት ያደረጉት ጥናት አለ እንግዲህ የቫይረሶቹ መከለያ እንደ ስብ መሰል ነገር ያለው ራሳቸው የሚሸፍኑበት ገበር ነገር እሱ በሙቀት ይሟሟል እና በብርድ ጊዜ ስለሚጠብቃቸው ለሱ ነው የሚሉ አሉ። እንግዲህ የተለያዩ ጥናቶች ናቸው። የተረጋገጠው ነገር ምንድን ነው? በብርድ ጊዜ የሳምባና አይነት የመተንፈሻ ስርዓቶችም የተለያዩ በሽታዎችን እንደሚታዩ ነው። ዶክተር አሸናፊ ቀደም ብለው ይበልጡን ሳምባን እና እንዲሁም የላይኛው የመተንፈሻ አካላት አፍንጫና የአየር ቧንቧዎችን ጨምሮ ሊደርሱ የሚችሉ ጉዳቶች አንስተዋል። ቅዝቃዜን ተዛምዶ በሌላው የሰውነት አካላት ላይ ሊደርሱ ሊከተሉ የሚችሉ ህመም ሁኔታዎች ሲኖር ይሆን ካሉ የትኞቹ ናቸው? ዶክተር አሸናፊ ዋቅቶላ ከመልሱ ጋር ይመለሳሉ። ለዛሬው እናመሰግናለን። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ በቅርቡ ለውጭ ጋዜጠኞች ባደረጉት ገለጻ ዩናይትድ ስቴትስ በዓለም ላይ የተደቀኑ እጅግ የከበዱ ፈተናዎችን መጋፈጧ ምን ያህል አስፈላጊ እንደሆነ አበክረው አስገንዝበዋል። ጸጥታም በተመለከተ በአህጽሮት አይሲል የተባለው ቡድን ኢራቅና ሶሪያ ዙሪያ ከተሞችን እየተቆጣጠረ ማህበረሰቦችን ማውደሙን እና ሲቪሎችን መፍጀቱን ተከትሎ ዩናይትድ ስቴትስ ከ30 የሚበልጡ ሀገሮችን ያስተባበረ ጸረ አይሲል ቡድን ለማቋቋም የተደረገውን ጥረት መርታለች ብሏል። ከ35 ዓመታት የዲፕሎማሲ ዝምታ በኋላ ዩናይትድ ስቴትስ ከኢራን ጋር ድርድር እንዲጀመር መርዳት ብቻ ሳይሆን የኢራን የኒውክሌየር መርሃ ግብር ለሰላማዊ ተግባራት ብቻ መዋሉን ወደፊትም ለዚሁ ብቻ እንደሚውል ያረጋገጠውን እርምጃ መምራቷን ርሳንቀጹ አውስቷል። አብስቷል ጸረ ኤች አይ ቪ ኤድስ ጦርነቱንም ዩናይትድ ስቴትስ መምራቷን ቀጥላለች ካለ በኋላ ርሳንቀጹ የውጭ ጉዳይ ሚኒስትር ኬሪ ዛሬ በአፍሪካ የመጀመሪያ ከኤድስ ነጻ ትውልድ ልናይ ተቃርበናል። ይህም ሊሆን የቻለው በፔፋር ማለትም የዩናይትድ ስቴትስ የጤና ጥበቃ መርሃ ግብር እገዛ አማካይነት ነው ሲሉ ያስገነዘቡትን ርዕሰ አንቀጹ ጠቅሶታል። የኢቦላ ወረርሽኝ ምዕራብ አፍሪካ ውስጥ እንደተቀሰቀሰ ብዙ ሚሊዮን ሕዝብ ሳይፈጅ አይወገድም ተብሎ በብዙዎች ስጋት ደቅኖ እንደነበረ ርዕሰ አንቀጹ አስታውሶ ይቀጥላል። ፕሬዚደንት ባራክ ኦባማ ወደ ምዕራብ አፍሪቃ ያዘመቷቸው ሶስት ሺ የአሜሪካውያን ወታደሮች ከበርካታ ሌሎች ሀገሮች ባለሙያዎች ጋር ሆነው የወረርሽኙን ተጠቂ ሀገሮች የጤና ጥበቃ አቅም ገነቡ ካለ በኋላ የውጭ ጉዳይ ሚኒስትር ኬሪ በቀሰቀስነው ዓለም አቀፍ ንቅናቄ እንደተፈራው ኢቦላ በሚሊዮኖች የተቆጠሩ ዜጎችን እንዳይገድል ተከላከል ነው ያሉትን ጠቅሶታል። የአየር ንብረት ለውጥን አስመልክቶ ደግሞ አለረሳ አንቀጹ ሲቀጥል ዩናይትድ ስቴትስ ከቻይና ጋር በዓለም አቀፍ ደረጃ የበካይ ጋዝ ልቀትን በመቀነስ አርአያነትን ያሳየ ውል መዋዋሏ ለፓሪሱ ስምምነት መፈረም መድረኩን አመቻችቷል ብሏል። በመቀጠልም ሃይድሮፍሉሮካርበንስ የተባሉትን በካይነት ያላቸው ጋዞች መመረትና ጥቅም ላይ መዋል እንዲገታ የታለመውን የኪጋሊውን ስምምነት በመቅረጽና በአንታርክቲክ በፓሲፊክ እና በአትላንቲክ ውቅያኖሶች ብዙ ሚሊዮን ካሬ ኪሎ ሜትር ስፋት ያለው የውቅያኖሶች ክፍል ተከልሎ እንዲጠበቅ ረድተናል ሲል አብራርቷል። የውጭ ጉዳይ ሚኒስትር ጃን ኬሪ ለጋዜጠኞች በሰጡት ቃል ዩናይትድ ስቴትስ ሌሎችን ለሚጠቅሙ ጉዳዮች ከዚህ በላይ የጣረችበት፣ ሌሎች ሀገሮች ቀውሶቻቸውን አሸንፈው ሰላምና መረጋጋታቸውን እንዲያገኙ እኛ ደግሞ ትኩረታችንን ወደ ራሳችን የውስጥ ጉዳዮች መለስ ማድረግ እንድንችል እንዳሁኑ በአንድ ጊዜ በብዙ ሀገሮች በብዙ ከባድ ጉዳዮች ላይ የተንቀሳቀስንበትን ጊዜ አይቻል አቅም ሲሉ የተናገሩትን ጠቅሶ የዛሬው ርዕሰ አንቀጽ ጽሑፉን ያበቃል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። ክቡራትና ክቡራን አድማጮች ዝግጅታችን ሊጠናቀቅ ጥቂት ደቂቃዎች ይቀራሉ። አንዳንድ አጠር አጠር ያሉ መረጃዎችን እናካፍላችሁ። ከምንዛሪ ልነሳ። የኢትዮጵያ ብሔራዊ ባንክ ከሶስት ቀናት በፊት ባወጣው የምንዛሪ ዝርዝር መሰረት አንድ የዩናይትድ ስቴትስ ዶላር 22 ብር ከ23 ሳንቲም ነው የሚመነዘረው። የባንክ መሸጫ ዋጋ 22 ብር ከ45 ሳንቲም ነው። አንድ ዩሮ 24 ብር ከ09 ነው። አንድ የእንግሊዝ ፓውንድ 27 ብር ከ99 ሳንቲም ነው። በነገራችን ላይ የባንክ መሸጫ ዋጋ የአንድ ዩሮ 23 ብር ከ85 የእንግሊዝ ፓውንድ ደግሞ 27፣ ይቅርታ መግዣ ዋጋ ነው። ይሄ 27 ብር ከ71 ሳንቲም ነው። ወደ www.nbe.gov.et ብትገቡ 18 ምንዛሬዎችን የያዘ ዝርዝር ታገኛላችሁ። ከኢትዮጵያ ሚቴዎሮሎጂ ኤጀንሲ ትንበያ እንዳገኘነው ደግሞ ነገ ረቡዕ ህዳር 14 2009 ዓ.ም አዲስ አበባ ደመና ይታይባታል። ከፍተኛ ሙቀቷ 10 ዝቅተኛው ከፍተኛ ሙቀቷ 24፣ ዝቅተኛው 10 ዲግሪ ሴልሺየስ ይሆናል ተብሏል። በነገራችን ላይ በታሪክ ውስጥ ዛሬ ልክ የዛሬ 53 ዓመት የዩናይትድ ስቴትስ ፕሬዚደንት የነበሩት በኢትዮጵያ አቆጣጠር በ1954 57 ማለት ነው ጆን ፍ ኬኔዲ ተገደሉ። ሜርሴዴስ ቤንዝ የመጀመሪያ ሙከራውን በመንገድ ላይ ያደረገው በ1900 ዓ ም ልክ የዛሬ 116 ዓመት ነበረ። ዝግጅታችን ተጠናቀቀ። የተከበራቸው አድማጮች፣ ለምሽቱ ያስተናዳናቸው ቀደም ሲል ሰለሞን ነው ተጠናቋል። በምሽቱ ፕሮግራም ዋና አዘጋጅ እና በላቸውና በሌሎችን ባልደረቦቻችን ስም የምንሰናበታችው ሰሎሞን አባትና አዲሱ አበበንን አብራቸውን ስለቆያችሁ እናመሰግናለን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም።